የፖለቲካ እስረኞች እንዲፈቱ ለብዙ ጊዜ በውጭው ዓለም በተለይ በሰሜን አሜሪካ ብርድና ፀሐይ ሳይበግራቸው የተለያዩ የሰብአዊ መብት ተቋማትና ግለሰቦች ድምፃቸውን ሲያሰሙ ነበር። አራቱ የኢህአዴግ ብሔራዊ ድርጅቶች ሊቀመናብርት ለመንግስት መገናኛ ብዙሀን በጋራ በሰጡት ማብራሪያ የፖለቲካ እስረኞች እንዲፈቱ መግለጻቸው ይታወቃል። ጉዳዩን አስመልክቶ በተባበሩት መንግስታት ድርጅት እውቅና ያለው የአፍሪካ ቀንድ ሰብአዊ መብት ሊግ ዳይሬክተር አቶ ጋሮማ በቀለ ለዶቸቨለ አስተያየት ሰጥተዋል። እውነቱን ለመናገር እውነተኛ ከሆነ የተራርነት ጥራፈው በጣም የምንቀበለውና ደስ የሚያሰኝ ነው። ለዚህ ነው ስንታገል የነበረውም። ግን እኔ በበኩል በጥርጣሬ ዓይን ነው የምመለከተው ያለው። እንደገና ደግሞ አሁን የታወቁ እስረኞችን ፈቶ ሌሎችም ሊያስገቡ እንደሚችሉ ይታይኛል። ሌላ ደግሞ ከዚህ በፊት ያልታወቁ በብዙ ቦታ እስር ቤቶች በተለይ በጥሩ ካምፕ ወ እና በተለያዩ ቦታ ታሰሩ ስላሉ እነሱ ወረቀት አቃቸውም። ይህ ማለት ምንድን ነው? ፍርድ ቤት ያልቀረቡ ያልተፈረደባ የሚጠቀሙባቸው ጊዜ ስላሉ እነሱንም ካልጠቀሱ ነው። የኢትዮጵያን ሰብአዊ ሁኔታ አስመልክቶ በሚደረጉት ተቃውሞ የዲሲ ግብረ ኃይል አስተባባሪ ከሆኑት ውስጥ አቶ ዮሐንስ ጉርሙ በበኩላቸው አስተያየታቸውን ሰጥተዋል። በበጎ መልኩ አየዋለሁ በአንድ በኩል፣ ምክንያቱም ብዙ ቤተሰቦች ተበትነዋል። በዚህ ስርዓት ውስጥ የፖለቲካ ለሀገራቸው ስለፍትህ ስለርት ብለው ነጻ ሀሳባቸው ደግሞ በጋዜጠኝነት ሙያቸው ስለተሳተፉ የታሰሩ ሰዎች አሉ። የእነዚህ ቤተሰቦች ደስታ ሊሰማቸው ይገባል። የእነዚህ ቤተሰቦች አንዱ እኛም ነን እና እኛም በጣም እንደሰታለን በመፈታታቸው። ከተፈቱ ሀሳቡ በጣም ጥሩ ነው። እኔ ደስ የሚል ነገር ነው። ማንም ሰው እስር ቤት ሆኖ እንደ ምሳሌ መጥቀስ የምንችለው ሰው አለ። እስክንድር ነጋ ልጁ በእስር ቤት ነው የተወለደው። አሁንም ደግሞ ያለ ወላጅ ያለ አባት ፍቅር በስደት ነው ያለው እና እንደነዚህ አይነት ቤተሰቦች ደግሞ ስማቸውን የምናውቅም የማናውቅም እንደ ናፍቆት አይነቶች ብዙ አሉ። ግን እኔ ኢትዮጵያ ውስጥ ፍትህ፣ ርትህ፣ እኩልነት እስኪሰፍን ድረስ ከመታገል ወደኋላ አለ በድምጽ ብቻ ስልጣን የሚያዝበት ኢትዮጵያ ውስጥ የዘር የበላይነት የሌለበት፣ የኢኮኖሚ የበላይነት የሌለበት፣ ወታደራዊ ኃይሉ በጠቅላላ አንድ ቡድን የማይቆጣጠርበት ኢትዮጵያን የሚገዛው ጭንቅላትና አስተሳሰብ የፖለቲካ አይዲያ እስኪሆን ድረስ ትግሊን አላቆምም የዲሲ ግብረ ኃይሎችም ትግላችንን አናቆምም ግን ይህም ራሱ ድል የተገኘው እዛ እስር ቤት ባሉት በእነ አንዳርጋቸው ጽጌ በእነ አንዱዓለም አራጌ በነ በቀለ ገርባ በነ ኦልባና ሌሊሳ እና በነ ፕሮፌሰር መራ ጉዲና እንደዚሁም ደግሞ ሌሎች ስማቸውን የማናውቃቸው በጣም ብዙ ኢትዮጵያውያን በነሱ ግርፋት በነሱ ድካም በነሱ ሕመም ጭምር ነው። አርቲስት አርቲስትና የሰብአዊ መብት አቀንቃኙ አቶ ታማኝ በየነ በበኩላቸው የፖለቲካ እስረኞችን መፈታት ብቻ ሳይሆን የተገደሉ ሰዎች ገዳዮች ለፍርድ አይቀርቡም ወይ እያሉ በሰጡኝ ማብራሪያ ውስጥ ይጠይቃሉ። በሀሳብ ደረጃ መጀመሪያም መግባት የሌለባቸው ቦታ ስለነበር ይፈታሉ መባሉ እንደ ሰው ደስ ይለኛል። ቤተሰብ አላቸው፣ ልጆች አሏቸው ህዝቦች ናቸው። መፈታታቸው ደስ ይላል። መጀመሪያ እነዚህ የፖለቲካ እስረኞች የሉም ሲባሉ ነው የኖሩ። ዛሬ አሁን ማዕከላዊንም እንዘጋለን አሉ። ለምን ሲባል በደርግ ጊዜ ብዙ ሰቆቃ ስለተፈጸመበት አሉ። ይህ አሁን እዚህ ላይ ትልቅ ስህተት አለ። በደርግ ብቻ ሳይሆን በነሱ ዘመን የተኮላሸ ፍርድ ቤት ውስጥ ቀርበው መቶ አለቃ ጌታቸው የሚባሉ መኮላሸታቸውን በአደባባይ ገልጸዋል። ጥፍራቸው የተነቀለ ማንነታቸውን ያጡ በድብደባ በኢትዮጵያ መሬት ይሄን የተደረጉ ብዙ እስረኞች አሉ። ስለዚህ ይሄን የሰራ ነው ስህተት ነው። ለሀገር መረጋጋት ሲባል ዜጎች ለደረሰባቸው በደል ሁሉ ይቅርታ እንጠይቃለን ቢሉ ጥሩ ነበር። እስክንድርን ቢፈቱት የእስክንድር ነጋ ልጅ አሁን አስራ አንድ አመቱ ነው። የአስራ አንድ አመት የአባትነት ፍቅሩን ያጣ የተወለደው እስር ቤት ነው። እናቱንም አባቱንም አጥተው ለዚህ ልጅ ምንድን ነው ሚሉ እና ስንት ሺህ ኢትዮጵያዊ እናት አልቅሰዋል። በቅንነት ከታየ ከእስረኞቹም በላይ የተገደሉትስ ይቅርታ አይጠየቁም ወይ? ወይስ ገዳዮቻቸው ለፍርድ አይቀርቡም ወይ? ይሄ ሁሉ መነሳት ያለበት ጥያቄ ነው። ዶች በለ ራዲዮ ዘገባ። መክብብ ሸዋነኝ ከዋሽንግተን ዲሲ